እንደ አውሮፓ አቆጣጠር በ2019 ዓ ም በህዝባዊ ተቃውሞ ከስልጣን የተወገዱት ጀኔራል ኦማር አልበሽር አስተዳደር ከወታደሩና ሲቪሉ በተውጣጣ ጥምር የሽግግር መንግስት ተተክቶ የነበር መሆኑ የሚታወስ ሲሆን ትናንት ማለዳ ግን የሽግግር መንግስቱ ላዕላዊ ምክር ቤት ፕሬዚዳንት የነበሩት ወታደራዊ አዛዥ ጀኔራል አብደልፋታህ አል ቡርሃን በአገሪቱ ቴሌቪዥን ዘልቀው የሲቪሉ አስተዳደር ተወግዶ ወታደራዊ አስተዳደር የተተካ መሆኑን አስታውቀዋል። መሳረ ሰውራ ተቀረር ልአት አወን የለውጡን መንገድ ለማሳለጥ የሚከተው እርምጃ ተወስደዋል። አንደኛ በሁሉም የአገሪቱ ክፍሎች የአስቸኳይ ጊዜ አዋጅ ታውጇል። ሁለተኛ የላላይ ምክር ቤቱ ፈርሷል። ሚኒስትሮችም ተሽረዋል። የሽግግር መንግስቱ ስልጣንም አብቅቷል በማለት ወታደራዊ አስተዳደሩ የለውጡን ዓላማና ግብ የሚያሳካ መሆኑንና ምርጫም እንደ ኤውሮፓ አቆጣጠር በ2023 ዓ.ም የሚካሄድ መሆኑን አስታውቀዋል። ህዝቡ ግን ወዲያውኑ ነበር ወደ አደባባይ በመውጣት ተቃውሞውን ማሰማት የጀመረው። ባለፈው መስከረም ወርም የመፈንቅለ መንግስት ሙከራ ተደርጓል የሚል ክስ ከሲቪሉ አስተዳደር ተሰምቶ ነበር። ከዚያ ወዲህም ባልተለመደ ሁኔታ ወታደራዊው ቡድን የሲቪሉን አስተዳደር በማስወገድ ስልጣኑን ለብቻው እንዲይዝ የሚጠይቁ ሰልፈኞች በካርቱም ጎዳናዎች ተስተውለው ነበር። እነዚህኞቹ ሰልፈኞች በሱዳን ለተከሰተው ኢኮኖሚያዊና ማኅበራዊ ቀውስ የሲቪሉን የጠቅላይ ሚኒስትር ሐምዶክን አስተዳደር ተጠያቂ በማድረግ ወታደሩ ስልጣኑን ተቆጣጥሮ ማስተካከያ እንዲያደርግና ሱዳንን ከቀውስ እንዲያወጣ የሚጠይቁ ነበሩ። የለውጥ አቀንቃኞችና የሲቪል አስተዳደሩ አባሎች ግን የሱዳን ወታደራዊ ክንፍ የለውጡን ዓላማና ግብ ከልብ የሚደግፍ መሆኑን ይጠራጥራሉ፤ የሽግግር መንግስቱን የለውጥ እርምጃዎች በማደናቀፍም ይከሳሉ። ፕሮፌሰር አሌክስ ደዋል የተባሉ የሱዳንን እና የአካባቢውን ፖለቲካ የሚከታተሉ ምሁር የሱዳን ወታደሮችን እርምጃ ዓይን ያወጣ የሥልጣን ነጠቃ ብለውታል። ሱዳናውያን በልዩ ልዩ መንገድ ለወታደራዊው አገዛዝ ያላቸውን ተቃውሞ የገለጹ ሲሆን እስካሁንም ከወታደሩ በተተኮሰ ጥይት አስር ሰዎች እንደሞቱና ከ140 በላይ እንደቆሰሉ ተገልጿል። የሱዳን ሲቪክና የሙያ ማህበራት የህዝባዊ እምቢተኝነት ጥሪ አስተላልፈዋል። የአፍሪካ ህብረት፣ የአውሮፓ ህብረት፣ ዋይት ሃውስ፣ ብሪታንያና ሌሎችም መፈንቅለ መንግስቱን በማውገዝ የሽግግር መንግስቱ ወደ ስልጣን እንዲመለስና የዴሞክራሲያዊ ሽግግር ሂደቱ እንዲቀጥል ጠይቀዋል። የመንግስታቱ ድርጅት የጸጥታው ምክር ቤትም ዛሬ በሱዳን ጉዳይ በዝግ እንደሚወያይ ታውቋል። በሌላ በኩል ግን የሱዳን ወታደራዊ ቡድን ይህን እርምጃ የወሰደው ምዕራባውያን በተለይም አሜሪካ ሳታውቀው መሆኑን የሚጠራጥረዋሉ በዱሃ የሱዳን ፖሊሲ ፎረም ፕሬዚዳንት ሚስተር ዋሊድ ማዴቦ እንደሚሉት ጀነራል አል ቡርሃን ከአሜሪካኖቹ ይሁንታ አግኝተው ሊሆን ይችላል። መፈንቅለ መንግስት ከመካሄዱ 48 ሰዓት በፊት የአሜሪካው ልዩ መልእክተኛ ጄፍሬ ፌልትማን እና የአውሮፓ ህብረት ልኡካንም ካርቱም የነበሩ መሆኑን ስናስታውስ ጀነራሉ ምናልባት አይዞ ተብለው ይሆን እንዴ የሚያስብል ነው ብለዋል። የሱዳን የለውጡ ሂደት መሳካት የሚያሰጋቸው የአረብ ኃይሎች ልክ በግብፅ እንደተደረገው ሁሉ የሱዳኑም እንዲከሽፍ የበኩላቸውን ሊያደርጉ ይችላሉ የሚሉት የፖለቲካ ተንታኞች ደግሞ ጄኔራል ብርሃን የግብፁን ፕሬዝዳንት ጄኔራል አልሲሲን ድጋፍ ሳያገኙ ይህን እርምጃ አይወስዱም ባይ ናቸው። ገበያው ንጉሴ ለዲ ደብልዩ ብራስልስ።